በአንጎላና በኮንጎ ዲሞክራሲያዊ ሪፑብሊክ የቢጫ ወባ ወረርሽኝ ለመከላከል በተያዘ ጥረት ቁጥሩ ከ14 ሚሊዮን የሚል ሕዝብ የመከላከል ክትባት ሊሰጠው መሆኑ ተዘገበ። በአፍሪቃ የመጀመሪያው ግዙፍ የመከላከያ ዘመቻ ያለው የዓለም የጤና ድርጅት ዳብሊዎች ነው የአስቸኳይ ጊዜ የክትባት መርሃ ግብሩን የሚያስተባብረው። ዘጋቢያችን ሊዛ ሽላይን ከጀነባ ያጠናቀረችውን ዘገባ አሉላ ከበድ ያቀርበዋል። እንዲህ ከፍተኛ ቁጥር የሚያሳትፍ የክትባት ዘመቻ ለወትሮ ከሶስት እስከ ስድስት ወራት ዝግጅት ይጠይቃል። ወረርሽኙ በስፋት ሊዛመት የሚችልበት የክረምት ወራት ከመግባቱ አስቀድሞ ታዲያ በመስከረም ወር መጀመርን ጠይቋል። ቢጫ ወባ በአብዛኛው በገጠራማ ቦታዎችና የመከላከያ ክትባት በሚገባ በማይሰጥባቸው አካባቢዎች ላይ ነው የሚታየው። ዓለም አቀፉ የጤና ድርጅት ደብሊዩ ኤችኦ በከተማ ቦታዎች በከፍተኛ ሁኔታ በመታየቱና ሰዎችንም እስከ ሕልፈት ያደረሰ የወባ ወለድ በሽታ በጣም እንዳሳሰበው ነው የገለጠው። የደብሊዩ ኤችኦ ቃል አቀባይ ታሪክ ጃስፋሪክ ለአሜሪካ ድምፅ እንደገለጡት በዓለም በከፍተኛ ደረጃ በመራባቱ ጉዳዩ አሳሳቢ ሆኗል ነው ያሉት። increasing urbanization, increasing mobility, there are environmental changes. ከተሞች በፍጥነት በማደግ ላይ ናቸው። እንቅስቃሴዎችም እንዲሁ የዓለማችን የአየር ንብረት ለውጥ በወባ ትንኝ ምክንያት ለሚከሰቱ በሽታዎች መስፋፋት የራሱ የሆነ አስተዋጽኦ እያደረገም ይገኛል። ነገር ግን ክትባቶችን በበቂ በማዳረስ ልንቆጣጠረው እንችላለን ብዬ አስባለሁ። ስለዚህ አለማችን በአለም ከመስፋፋቱ በፊት እንዴት ልንቆጣጠረው እንችላለን የሚለው ነው ያሉት ቃል አቀባዩ። የአስቸኳይ ጊዜ ሰራተኞች የቢጫ ወባ ወረርሽኝን የዓለም አቀፍ የጤና ስጋት ደቃኝነት ለመመርመር በመጪው ሳምንታት ውስጥ እንደሚሰበሰቡ የዓለሙ ጤና ድርጅት ደብልዩኤችኦ አመልክቷል።